የቴዎድሮስ ካሳሁን ወይም ቴዲ አፍሮ ለዘመን መለወጫ አዘጋጅቶት የነበረው የሙዚቃ ኮንሰርት መታጎሉ እልህ ያስገባቸው የአርቲስቱ አድናቂዎች በፌስቡክ የሙዚቃ ድግስ በማዘጋጀት ለቴዲ አፍሮ ያላቸውን አድናቆት እና ፍቅር በመግለጽ ምሽቱን ማሳለፋቸው የዚህ ሳምንት መነጋገሪያ ሆኖ ነበር። ከኢትዮጵያ መንግስት በተደጋጋሚ ውዝግብ የሚፈጠርበት ዝነኛው ድምፃዊ ቴዲ አፍሮ የዘመን መለወጫ ኮንሰርቱ መሰረዙን በማህበራዊ ሚዲያ ባሳወቀበት ጊዜ ለብዙ አድናቂዎቹ ጉዳዩ የተለመደው የኢትዮጵያ መንግስት በቴዲ አፍሮ ላይ የፈጠረው ሌላ ችግር መሆኑ አላጠራጠረም። ይህንንም ተከትሎ ብዙዎች በፌስቡክ እና በትዊተር ጽሑፋቸው በክስተቱ ምክንያት የተሰማቸውን ሀዘን ሲገልጹም ተስተውለዋል። ከመንግስት ወገን ለዝግጅቱ ፈቃድ ላለመስጠት እንደ ምክንያት ቀርበዋል የሚባሉትን ምክንያቶች አሳማኝ አለመሆናቸውም መንግስት ሆነ ብሎ በኮንሰርቱ ላይ ያነጣጠረ መሰናክል መፍጠሩን የሚሸፍኑ አይደሉም። ይህ ድርጊት ያሳዘናቸው ታዛቢዎችና የቴዲ አፍሮ አድናቂዎች በጉዳዩ ላይ ያላቸውን ስሜት በሚገልጹበት ጊዜ ጋዜጠኛ ዊትነበርክ ታደለ ይህንኑ ኮንሰርቱን በፌስቡክ የማስቀጠል ሀሳብ ለፌስቡክ ወዳጆቹ አቀረበ። በወዳጆቹ ዘንድ ተቀባይነት ያገኘውን ይህን ሀሳብ ተግባራዊ ለማድረግም ታዳሚዎችን ሲጠራ ቆይቶ የቴዲ አፍሮ ኮንሰርት ሊደረግበት በታቀደበት የአዲሱ ዓመት ዋዜማ የቴዲ አፍሮን ሙዚቃ ሲያሰማ አመሸ። ቀድሞውንም የብሮድካስት ጋዜጠኝነት ምሩቅ የነበረው የትነበርክ ፕሮግራሙን በመደበኛ የሬዲዮ ስርጭት አቀራረብ ለማዘጋጀት አልተቸገረም። ቀላል የማይባል የቴዲ አፍሮ አድናቂም ዝግጅቱን ከመከታተሉም በላይ የፌስቡክ ፎቶቸውን በቴዲ አፍሮ ፎቶ የቀየሩና ስለ ቴዲ አፍሮ ግጥሞች ለዚሁ በተዘጋጀው የፌስቡክ ገጽ ላይ በጽሑፍ የገለጹም ብዙዎች ነበሩ። ህብር ሬዲዮም ይህንኑ ፕሮግራም በቀጥታ አስተላልፎለት ነበር። ከህብር ሬዲዮም በተጨማሪ ራሱ የት ነበርክ ሚክስለር በሚባል የሞባይል አፕሊኬሽን አማካኝነት በቀጥታ ሲያስተላልፎ የነበረውን ፕሮግራም በሺዎች የሚቆጠሩ ሰዎች ተከታትለውታል። ይህ ሙከራ ብርታት የሰጠው የት ነበርክ ከበዓሉም በኋላ ስርጭቱን ቀጥሎ ሰንብቷል። ቴዲ አፍሮን ከሚመለከቱ ፕሮግራሞች ባሻገርም ሌሎች የሬዲዮ ፕሮግራሞችን አስተላልፏል። የሬዲዮ ጋዜጠኝነቱን ሥራ ለመቀጠል ያቅድ ለነበረው የት ነበርክ ይህ የሚክስለር የተባለ ፕሮግራም መገኘቱ ትልቅ እርዳታ አድርጎለታል። የዚህ ፕሮግራም ስኬት በጊዜው ለቴዲ አፍሮ አድናቂዎች ከሰጠው ደስታ ባሻገርም መንግሥት የቴዲ አፍሮን ራስን የመግለጽ ነፃነት ለመገደብ ያደረገውን ክልከላን በመቃወም የተደረገ አጋርነትን ማሳያ አንድ ምሳሌ ተደርጎ ተቆጥሯል። በመንግስት ለተፈጸመ ድንገተኛ የመብት ጥሰት የተሰጠ አፈጣኝ ምላሽ መሆኑ ለብዙዎች ፕሮግራሙን ለተከታተሉ ሰዎች ግልጽ ነበረ። የፕሮግራሙን ዓላማ በመደገፍም 11000 ያህል ሰዎች በአጭር ጊዜ ውስጥ የፌስቡክ ገጹን በመታደም እና ስሜታቸውን በጽሑፍ በማጋራት ተሳትፎበታል። አጋጣሚውም በድረገጽ አክቲቪዝም ለመሳተፍ ለሚያስቡ ሰዎች ድምፃቸውን ሊያሰሙበት የሚችሉበት አንድ መንገድ በማስተዋወቅም አልፏል። በዚህ የቴዲ አፍሮ የአዲስ ዓመት ዋዜማ የፌስቡክ ዝግጅት ላይ ጥቅም ላይ የዋለው ሚክስለር የተባለው የሞባይል አፕሊኬሽንም ይሁን እርሱን የመሰሉ ሌሎች ፕሮግራሞች የፌስቡክ ገጽ የመክፈት ያህል የቀለሉና ያለ ብዙ ቁሳቁስ በእጅ ስልክ በመጠቀም ብቻ ማንም ሰው በቀላሉ ሊገለገልባቸው የሚችል መሆኑ ብዙ ሰዎች ይህንን መንገድ ተከትለው በድምፅ ሊሳተፉበት የሚያስችል ነው። ምናልባትም አሁን ፌስቡክና ትዊተርን በመሰሉ ማህበራዊ ድረ ገጾች በጽሑፍና በምስል እንደሚደረጉ የግለሰብ ጋዜጠኝነት ወይም ሲቲዝን ጆርናሊዝም መሰል አስተዋጽኦች አንድ ተጨማሪ መድረክ ሊሆን እንደሚችል ፍንጭ ሰጥቷል። ገዳቢ የብሮድካስት ሕግ ባለበትና የመናገር ነፃነት በሌለባቸው እንደ ኢትዮጵያ ባሉ ሀገሮች ዘመናዊ ቴክኖሎጂ ከሚሰጣቸው እድሎች አንዱ ተደርጎም ሊቆጠር ይችላል። መዝገቡ ኃይሉ ለዋዜማ ሬዲዮ።